የፍሎሬንስ ኢጣሊያዊቱ አቃቤት ሕግ አንጌላ ፔትሮይስቲ ስራ በዝቶባቸው ቢሯቸው ካመሹ ሁሌም የሚያወት ትርኢት ነው። ጨለምለም ሲል በመስኮታቸው አሻግረው ከተመለከቱ፣ ካውራ ጎዳናው ግራ ቀኝ ፈንጠር ፈንጠር እያሉ ይደረደራሉ። ሴቶች ናቸው፣ ወጣቶች። ኢጣሊያ ውስጥ አርባ ሺህ የውጭ አገር ሴተኛ ዳሪዎች እንዳሉ ይገመታል። ከአውሮጳ የሩሜኒያ ከአፍሪቃ ደግሞ የናይጄሪያ ዜጎች ከፍተኛውን ቁጥር ይይዛሉ። ሁሉም የሰው አሸጋጋሪ ሰለቦች ናቸው። በተለይ ናይጄሪያውያኑን ለሴተኛ ዳሪነት የሚያስኮበልሉት አብዛኞቹ በዚሁ ሥራ የከበሩ ሴቶች ናቸው። ማዳም ይሏቸዋል። ዐቃቤ ሕግ ፔትሮስቲም ይህን ያውቃሉ። አንድም ማዳም ግን ለፍርድ አልቀረበም በሁለት ምክንያት። ተበዳዎች ፖሊስን በጣም ስለሚፈሩ መረጃ ይሰ ከፍተኛ የሆነ የአስተርጓሚ ችግር አለብን። የአነጋገር ቅላ አጼያቸው ጠንካራ ስለሆነ የሚሉትን በትክክል የሚተረጉምልን ሰው የለም። አብዛኞቹ ቤኒን ሲቲ የተባለችው የደቡብ ናይጄሪያ ከተማና የአካባቢዋ ተወላጆች ናቸው። በወጣቶቹ የሚነግዱትን ለፍርድ ለማቅረብ ሶስተኛው እና ምናልባት ከባዱ ምክንያትም እዛው ደቡብ ናይጄሪያ ያለው እምነት ነው። ጁጁ ይሉታል እነሱ፣ ጥንቆላ ነው። ሴቶቹ ለሚወስዳቸው ሰው ታማኝ ሆነው ካልሰሩና የሚፈለግባቸውን ገንዘብ ካልከፈሉ እነሱ ወይም የሚወዱት ሰው እንደሚሞት ጠንቋዩ ያስጠነቅቃቸዋል። ጠንቋዮችም የጥቅሙ ተካፋዎች ናቸውና። የቀድሞውም የሰው አሸጋጋሪ ሰለባ ጆይ ኬ ግን ተጨማሪ ምክንያት አለባይ ናች። ግፉን የሚፈጽመውም የሚፈጸምባቸውም የውጭ አገር ተወላጆች ናቸው። የኢጣሊያ መንግሥት ዜጎቹ ስለማይነኩ ጉዳዩን ከልብ አልጣፋውም። እንደ ጆይ ኬ እምነት በ17 ዓመቷ በልጅ አሳዳጊነት ትሰሪያለሽ ብለው ወደ ኢጣሊያ መጧት፣ ለአንዷ ማዳም አስረከቧት። ማዳም አንቺን ለማስመጣት 30 ሺ ዩሮ ስላወጣሁ እሱን ለመክፈል መስራት አለብሽ ብላም ጎዳና ላይ ገተረቻት። ኋላም የኢጣሊያ ፖሊስ ይዞ ወደ ሀገሯ መለሳት። ለፍርድ እንዲቀርቡ ፈልጋለሁ። የኢጣሊያና የናይጄሪያ መንግስታት ይህን ለማስቆም መጣር አለባቸው። የእኔ ማዳም ብቻ አይደለችም። ከእኔ ማዳም የባሱ መጥፎ ማዳሞች ዘንድሮም 23 ዓመቷ ሰውን የሚያሸጋገሩት የተለያዩም ትናንሽ ቡድናት ናቸው። ማሻገሩ በቢሊዮን የሚቆጠር ዩሮ የሚዛቅበት ንግድ ሆኗል። አብዛኞቹ የአፍሪቃ ስደተኞች ወደ ሜዲትራኒያን ባህር የሚሻገሩባት አጋዴዝ የተባለችው የኒጀር ከተማ አለቅጥ ደምቃለች። ሰባት ባንኮች ቅርንጫፍ ከፍተውባታል። የገንዘብ መለዋወጫ ሱቆች ደግሞ እንደ አሸን ፈልተውባታል። እዚያም ደላሎችን የሚቆጣጠር የለም። የአጋዴስ አገር ገዢ መሐመዱ ፎዴ ካሜራ እንደሚሉት መንግስታቸው ሁሉንም ለመቆጣጠር አቅም የለውም። የበረሃው ጉዞ አደገኛ ሲሆን ወይም በህገወጥ መንገድ ድንበራችን መጣሱን ስናውቅና ተጓዦቹ ወጣቶችን ለሴተኛ አዳሪነት እያሻገሩ መሆኑን ስንደርስበት ስደተኞቹን እንይዛለን። ሙሉ በሙሉ ለመቆጣጠር ግን በአሁኑ ወቅት መሳሪያ የለንም። መፍትሄው ቢያንስ ለአሁኑ ግልጽ አይደለም። ዛሬ ቤኒን ሲቲ የምትኖረው የቀድሞዋ ሴተኛ ዳሪ ጆይ ኬ ግን በእሷ የደረሰው በሌሎች እንዳይደገም የምትችለውን ሁሉም አደርጋለሁ ባይነች። ናይጄሪያ ውስጥ ኑሮ ቀላል እንዳልሆነ አውቃለሁ። ባህር ማዶም ለእኛ ቀላል አይደለም። ከአንድ ሰው ጋር ብቻ አይደለም የሚተኛው፣ በየሌሊቱ ከ15 እስከ 18 ሰው ጋር መተኛት ግድ ነው። ስለዚህ ሁሉንም ማዳን አለብኝ። ናይጄሪያ ውስጥ የፈለገውን ያክል ከባድ ቢሆንባቸውም ከወዲያ ማዶ እንደማይበስ ማወቅ አለባቸው። ይሳካላት ይሆን?